ዲሞክራሲ በተግባር ባልዳራስ ለእውነተኛ ዴሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመዝገብ ያቀረበውን ጥያቄ ምርጫ ቦርድ ስላልተቀበለው ጉዳዩን በይግባኝ ለፍርድ ቤት አቅርቦት የነበረ ሲሆን ፍርድ ቤቱ የፓርቲውን አቤቱታ በትላንትናው ዕለት በልዩነት ውድቅ አድርጎታል። በዛሬው ዴሞክራሲ በተግባር ዝግጅታችን የባልዳራስ ጥያቄ ምን ነበር? ፍርድ ቤቱ በልዩነት የሰጠው የፍርድ ውሳኔስ ምን መስላል የሚለውን ይዳስሳል። ሙሉ ዘገባው እንደሚከተለው ተዘጋጅቷል። የባልደራስ ለእውነተኛ ዴሞክራሲ ፓርቲ የሕግ ጠበቃ አቶ ሄኖክ አክሊሉ ፓርቲያቸው ጉዳዩን ፍርድ ቤት የወሰደበትን ምክንያት ያስረዳሉ። እንግዲህ በእጩነት ካቀረብናቸው በኋላ ምርጫ ቦርድ አልመዘግባቸውም ስላለ በእጩነትም በተመለከተ ክርክር ሲነሳ የመጨረሻ ልባት የሚሰጠው ፍርድ ቤት ነው ብሎ የምርጫ ሕጉ ስለሚያስቀምጥ የፍርድ ቤቱን እድል እስቲ እንጠቀምበት፣ እንዲሁ ፍርድ ቤቶቹም ይህም በተመለከተ ተደራጅተን አፋጣኝ ፍትሕ እንሰጣለን እያሉ ስለሆነ ለምን አንፈትሸውም በሚል ሀሳብ ጭምር ወደ ፍርድ ቤት ሄድ ነው። በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው እንዲቀርቡ ከባልዳራስ በተጨማሪ አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነፃነት ግንባር ኦነግም ሲጠይቅ ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ተወዳዳሪዎች ምዝገባ የድጋፍ ፊርማ አሰባሰብና መለያ ምልክት አመራረጥ መመሪያ ቁጥር ሰባት እዝባር ሁለት ሺ አስራ ሶስት መሰረት በማድረግ ና ሌሎች አዋጅና ህጎችን በመጥቀስ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ነው መቅረብ እንደማይችሉ ያስታወቀ ሲሆን ይህንን ውሳኔ በመቃወም ጉዳዩን ወደ ፍርድ ቤት የወሰደው ባልዳራስ ብቻ ነው። አቶ ሄኖክ መቼ ወደ ፍርድ ቤት እንደወሰዱትና ውሳኔውን በምን ቀን እንደሆነ ያስረዳሉ። ያለውን ነገር አጠናቀን ወደ ፍርድ ቤት ይግባኛችንን ያቀረብነው መጋቢት አስራ አምስት ነው። ጉዳያችንን ያቀረብንለት ህጉ በሚለው መሰረት በፌዴራሉ ከፍተኛ ፍርድ ቤት ለፍትሐብሔር ምድብ ችሎት ነው ልደታ ለሚገኘው የይግባኝ ሰሚ ችሎት ነው ያቀረብንላቸው እንግዲህ ከአስራ አምስት ጉዳዩ በተለያየ ደረጃ የጽሁፍ መልሶችን የመሳሰሉትን ስናረግ ቆይተን በመጋቢት ሀያ ስምንት ቀን ነው የመጨረሻ ውሳኔ ያገኘው ማለት ነው። አቶ ያዕቆብ መኩሪያ፣ አቶ ሙሉ ሰው ድረስና አቶ ፈይሳ በዳዳ የተባሉ ሶስት ዳኞች የተሰየሙበት ችሎት ጉዳዩን በተመለከተ በትላንትናው እለት በልዩነት የፍርድ ውሳኔ የሰጠበት ሰነድ እንደሚያሳየው በጉዳዩ ላይ ይግባኝ ያቀረበውን ባልደራስንና ምርጫ ቦርድን ሲያከራክር መቆየቱን ጠቅሷል። ባልደራስ ላቀረበው የይግባኝ ጥያቄ ምርጫ ቦርድ ቦርድ ምላሽ እንዲሰጥበት መታዘዙንና ቦርዱም መጋቢት ሀያ ሁለት ሺ አስራ ሶስት አመተ ምህረት ምላሽ መስጠቱ በፍርድ ውሳኔው ላይ ሰፍሯል። ቦርዱ ይግባኝ ባይ ይግባኙን ማቅረብ ካለበት ጊዜ ያሳለፈ በመሆኑ በይርጋ እንዲታገድለት ከጠየቀ በኋላ ይህ ምላሹ ቢታለፍ በሚል አዋጅና መመሪያን በመጥቀስ አማራጭ ምላሽ ሰጥቷል። እንደተባለውም ፍርድ ቤቱ ቦርዱ ያቀረበውን የይርጋ ይታገድልኝ ጥያቄ ሳይቀበለው ቀርቷል። ቦርዱ በአማራጭነት ያቀረባቸው ምላሾችም ፓርቲው በአዲስ አበባ ምርጫ ክልሎች ያቀረባቸው እጩዎች በህግ ጥላ ስር ያሉ በመሆናቸው በእጩነት መመዝገብ አይችሉም። በመሆኑም የህግ ትርጉሙ ወይም በተጠቀሱት አንቀጾች ውስጥ ያለው ሀሳብ በእስር ላይ ያሉ ሰዎች እጩ ሆነው መመዝገብን እንደማይችሉ እንደሚደነግግ በመግለጽ ምላሽ ሰጥቷል። በሁለተኛ አማራጭነት በሰጠው ምላሽ ደግሞ በእጩነት ከመመዝገብ ተከለከልን የሚል ቅሬታ ያቀረበው ፓርቲ ባልደራስን ማለቱ ነው። በእጩነት ያቀረባቸው እጩዎች ቦርዱ የምርጫ ሰሌዳ ከማውጣቱና የእጩዎች ምዝገባ ከመጀመሩ በፊት ተከሰው በእስር ላይ ያሉ ሲሆን የተከሰሱበት ወንጀል ሲሆን የዋስትና መብት የሚያስከለክል ነው ተብሎ የዋስትና መብታቸውን ተነፍገው ታስረው የሚገኙ ናቸው። ስለዚህ ግለሰቦቹ እንደ ልብ ተንቀሳቅሰው መቀስቀስ አይችሉም ይሏል። ካለመከሰስ መብት ጋር በተያያዘም ተጨማሪ አንድ መከራከሪያ አቅርቧል። የግራ ቀኝ ክርክሩን የተመለከተው ፍርድ ቤቱ በሁለቱ ዳኞች ድምጽ ብልጫ በሰጠው ገዢ ውሳኔ የምርጫ ቦርድን ውሳኔ አጽንቶታል። በፍርድ ውሳኔውም በእስር ቤት የሚገኙ ሰዎች የመመረጥ መብታቸውን ጨምሮ በርካታ መብቶቻቸው የተገደቡ ናቸው ብለዋል። በውሳኔ ማጠቃለያቸው ላይም እስር ላይ የሚገኝ ሰው እስር ቤት ውስጥ ኖ ህዝብን ለማስተዳደርም ሆነ የፓርቲውን አጀንዳ ይዞ ሀገሪቱን ወደታሰበው ግብ ሊመራ አይችልም። ይህ ደግሞ የምርጫ ዋነኛ ግብ የሆነውን ሰላማዊ የስልጣን ሽግግር የሚጎዳና ይመዝገቡ የተባሉት የኤግባኝ ባይ እጩዎች የባልደራስ ማለታቸው ነው። በአሁኑ ሰዓት በሌላ ወንጀል ተከሰው የዋስትና መብታቸውን ተከልክለው በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ያሉ ስለሆነ የእጩነት መብታቸው ተጠብቀው ቢመዘገቡና ቢመረጡ የመረጣቸውን ሕዝብ በእስር ላይ ያሉ በነጻነት ተንቀሳቅሰው ሕዝቡን ሊያገለግሉ አይችሉም ምክንያቱም መመረጥ ብቻውን አንድ እስረኛ ያለፍርድ ፍርድ ያለ ሕጋዊ አሰራር ነጻ ያደርገውምና፣ በዳኛ ያዕቆብ መኩሪያና በዳኛ ፈይሳ በዳዳ የአብላጫው ውሳኔ የሰጠው ችሎቱ የተገለጸውን ትንታኔ ካሰፈረ በኋላ ምርጫ ቦርድ የሰጠውን ውሳኔ የሚነቅፍበት ምንም ምክንያት የሌለ መሆኑን በመግለጽ የባልደራስ ይግባኝ ውድቅ አድርጎታል። ፓርቲው ያቀረባቸው እጮች በእስር ላይ መሆናቸው የመመረጥ መብታቸው ብቻቸውን የሚገድብ ስለሆነ ምርጫ ቦርድ እነርሱን በእጩነት አልመዘግብም ማለቱ ትክክል ነው በማለት መዝገቡን ዘግቶታል። በሌላ በኩል ሀሳባቸውን በልዩነት ያሰፈሩት ዳኛ ሙሉሰው ድረስ የምርጫ ሕጉ በእስር ላይ ያሉና የሌሉ ብሎ ክፍልፋይ አያስቀምጥም ካሉ በኋላ ሕጉ በፍርድ ቤት መብቱ የተገፈፈ ነው የሚለው በዚህ ጉዳይ ላይ እነ አቶ እስክንድር ነጋ መብታቸው በፍርድ የተገፈፈ ስለመሆኑ ወይም በፍርድ ቤት መብታቸውን ያጡ ስለመሆኑ ምርጫ ቦርድ ያቀረበው ማስረጃ የለም ብለዋል። ውሳኔያቸውን ሲያጠቃልሉም በጥቅሉ በኢፌድሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በዋጅ ቁጥር 1162 ህዝባር 2011 አንቀጽ 31 እንዲሁም ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች የህግ ክልከላ በሌለበት ሁኔታ መልስ ሰጪ የይግባኝ ባይን እጩዎች በሕግ ጥላ ስር የሚገኙ ናቸው በማለት አልመዘግብም በሚል የሰጠው ውሳኔ የህግና የማስረጃ መሰረት የሌለው ስለሆነ ተሽሮ ሊመዘገቡ ይገባል ተብሎ ሊወሰን ሲገባ አብላጫ ድምፅ ይግባኝ ባይን አቤቱታ ውድቅ ማድረጉ በአግባቡ አይደለም በሚል ከስራ ባልደረቦቼ ሀሳብ ተለይቻለሁ። የሚጸናው ውሳኔ ያብላጫው በመሆኑም ይግባኙ ውድቅ የተደረገበት ባልደራስ ፓርቲ የህግ ጠበቃ አቶ ሄኖክ ፓርቲያቸው የከፍተኛ ፍርድ ቤት ውሳኔን እንዳልተቀበለው ተናግረዋል። እንግዲህ ይህንን ውሳኔ ትናንትና መጋቢት ሀያ ስምንት ተነቦልን አይተነዋል። ከዚያ በኋላ ለፓርቲው ከፍተኛ አመራሮች ምንድን ማድረግ ያለብን የሚለውን ቁጭ ብለን አይተናል። እንደ ህግ ክፍል ሁሉም ላይ ምጣ አማራጮች የሚለው ተነጋግረናል። በመጨረሻ ላይ ፓርቲው አሁን ባለው ደረጃ የመጨረሻው የፍትህ ሂደቱ የሚቋጭበት የሰበር ፍርድ ቤት አለ። ከዚህ በኋላ አንድ ደረጃ ስለዚህ ይህንን ያለውን ነገር ይዘን የፍርድ ቤቱን የመጨረሻ አካል ሰበር ጉዳያችንን እንድናቀርብ ነው የተወሰነውና በዛ መሰረት በእነዚህ ሁለት ቀናቶች ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳያችንን እናቀርባለን ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን ስድስተኛውን ሀገራዊ ምርጫ በመጪው ግንቦት ሀያ ስምንት ለማከናወን ቀነቀጠሮ መቁረጡ ይታወቃል።